ለዓለም ወላለም ዓለም አሜን። የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባርያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ። ማርያም ሆይ መቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሶሎን የም የጠፋልሽ የነፍሴ ስጋ። አድማጮች፣ አሁን የፋሲካ ገበያ በአዲስ አበባና መቀሌ ቻችን በየቦታው እየተዘዋወሩ ሸማቹንና ነጋዴውን አነጋግረዋል። በቅድሚያ ወደ አዲስ አበባ ይሆናል የምናመራው። በኢትዮጵያ ክርስትና እምነት ተከታዮች ዘንድ ከፍ ባለ ደረጃ ከሚከበሩ በዓላት አንዱ ትንሣኤ ነው። የዚህ ዓመታዊ በዓል አንዱ ገጽታው ደግሞ የሁለት ወር ጾም አብቅቶ መፈሰኩ ነው። በፍስኩ ደግሞ የዶሮው የእንቁላሉና የበጉ እንዲሁም ሌሎች ገበያ ይደራል። መለስካቸው አምሃ ተከታዩ ልኮን የጎበኘሁት ገበያ በአዲስ አበባ ከሚገኙትና ትልልቅ ከሚባሉት አንዱን ሳሪስን ነው። መጀመሪያ ቀናሁት ወደ በግ ተራ ነበረ። እያንዳንዱ ነጋዴ የሚሸጣቸውን በጎችና ፍየሎች ለይቶ ለብቻ ያቆማል። መጀመሪያ ያጋጠመኝን ጠየቅኩት የወድሜ ስም አለባል የዘንድሮ የፋሲካ የበግ ገበያ ምን ይመስላል የዘንድሮ ገበያ ዋጋው ቆንጆ ነው አነስተኛ በግ መካከለኛም አነስተኛው ስንት አነስተኛው እስከ አስራ አራት አስራ አራት ማለት አንድ ሺ አራት መቶ አንድ ሺ አራት መቶ አዎ ትልቅ ትልቁ እስከ ሶስት ሶስት ሺ ሶስት ሺ እስከ ሺ አምስትም አለን እንደ አይነቱ ነው ያው እንደዛ ነው። መካከለኛ ወደ ስንት ነው የሚወጣው? መካከለኛ ያው አስራ ስምንት ሁለት ሁለት። ትልቁ ከፈለጉ ሶስት ሺህ ነው የሚሸጠው። ሶስት ሺህ በላይ የለም። አሁን የለም፣ የለም። እውነት የለም። አሁን ወደ ሁለት ሺህ፣ ሶስት ሺህ ስምንት መቶ ሲጠሩ ሰማሁ። ሲጠሩ ሰማሁ። ጥሪያቸው ያው ጥሪ፣ ያው አንዳንድ ይጠላል፣ አንዳንድ ማይጠላም አለ። ያው እሱ ያው እንደ ገበያ ነው፣ እንደ ህብረተሰቡ ነው። እስቲ ከ ባለፈው ገና አመጣህ ነበር፣ ለዚህ እንዴት ነው? አዎ፣ አምጥቻለሁ። ሁሌ ለምሳሌ እዚህ ነው የምትሠራው? አዎ። ከገና እና ከአሁኑ ምን ያለው ይለያል? አይ አሁን ከገና ዘንድሮ ይሻላል፣ ዘንድሮ ይሻላል፣ በጣም ይሻላል። አዎ፣ አዎ፣ ዘንድሮ ይሻላል። አዎ፣ ቀንሷል። አዎ፣ በጣም ከገጠርም ሲመጣ እንደዚያው ቅናሽ ነው የሚመጣው ማለት ነው። አዎ፣ እዛው ያው ትራንስፖርት ምናምን ስላለ ቅናሽ፣ ከእሱ ያው ክሩ አገር ስለሚመጣ የመጣ የመጣ ያው በጎ ይጨምራል፣ ያው ሰው በላኝ ሲመጣ ትንሽ ግ ገዝተው ነው። እርሶ ሶዋን ይባላል አልታየሁ ገዛው። ጥሩ ነው። ገበያው እንዴት ነው? ደህና ነው፣ ምንም አይደለም። ብዙ ጊዜ እንደዚህ በአመት በዓል ይገዛለሁ፣ ይገዛለሁ

ስምም አለበት ወገኔ ስንት ነው ትልቅ የምትለው ሺ ስምንት ማለት ሺ አምስት ሺ አራት ትልቅ ትልቅ የምትለው እስከ ሁለት ሺ አምስት ሶስት ሺ የሚሉም አሉ እንዴት ነው የአመት በዓሉ ዋጋ በአመት በዓሉ ምክንያት ከፍ ብሏል ዝቅ ብሏል አልተወደደም ያው ብዙም አልቀነሰም ካለፈው አሁን ከገና ምን ያህል ይቀንሳል? አሁን ይሻላል። አሁን ትልቅ ልዩነት አለ ማለት ነው። በጣም አመሰግናለሁ ወንድሜ ማህሙድ የዘንድሮ የፋሲካ

እነዚህ በጎች ግን የተለዩ ይመስላሉ። ከየት የመጡ ናቸው? የጅማ በጎች ናቸው። የጅማ በጎች ናቸው። እነሱ ከፍተኛ ነው የሚያውጡት። እንዴት ነው ዋጋቸው? ዋጋቸው ከፍተኛ ነው። ከተለየ የተለየ ነው። ትልቆች ናቸው። ሽንጣም ናቸው። ያው የተለዩ ናቸው። ባለፈው ገና እና በአሁኑ በፋሲካ ያለው ገበያ ስታዋድረው እንዴት ነው ዘንድሮ? በጣም አሪፍ ነው። የዚህኛው ፋሲካው ይሻላል፣ ይሻላል። ከገናው ይሻላል። በጣም ምርጥ ነው ማለት ዝቅ ብሏል ማለት ነው ዋጋው ከሌላ ጊዜ ብታያቸው በጎች በጣም በጎቹም የተሻሉ ናቸው ዋጋቸውም ጥሩ ነው ማለት ነው። በጣም አስገናኝ ነው። ችግር የለም። ስለማልበል አቶ አምሳሉ አሁን እዚህ የመጡት የዓመት በዓል ገበያ ለማየት እና በግ ለማየት ነው። በግል እንዴት ነው ካዩት አንጻር ዋጋ ምን ይመስላል? አዎ ካየነው አንጻር ዋጋዎች ትንሽ ወደ ቄራም ሄጄ አይቼ ነበር። አሁን ሳሪስ አካባቢ ስመጣ ምናልባት ወደ ሳሪስ ትንሽ ይሻላል ይመስላል ከባለፈው ዓመት ደግሞ ዘንድሮ ትንሽ ጨምሯል። አሁን ፍየሎች፣ በጎች የሚጠይቁት ነገር በጣም ኦቨር ነው። ምን ያህል ይሆናል? አሁን ትልቁ ፍየል ነበር የጠየቁት። ትልቁ የሚባለው ሶስት ተኩል፣ አራት ተኩል፣ አራት ሺህ አምስት መቶ በጣም መካከለኛ፣ እስከ ሁለት ሺህ ሰባት መቶ ሁለት ሺህ ስምንት መቶ ከዚያ በታች እስካሁን አላየንም። ምናልባት አነስ ያለ ካልሆነ በስተቀር። ከገና ጋር ሲያሳየት እንዴት ነው? በገና ይሻል ነበር። አሁን ትንሽ በጣም ከባድ ነው። ትንሽ ወበር ሆኗል። ምናልባት ይሄ ነገር እየታየ ካደራደር እየጨመረ እንጂ የቀነሰ ብሄድ ነገር አይመስልም አይመስልም። መልካም በዓል። እሺ አሜን። ለሁላችንም። ከዚያም ወደ ዶሮ ተራ ስንት ነው? ዶሮ ትልቁ ዶሮ

ካምናል ተወደደ ያው ነው። ከገናም ወዲህ አል ዶሮ ስንት ገዙ? ዶሮ ትንሽ ጨምሯል። ሁለት ከአርባ ሁለት ከአርባ ዶሮ ብዙ ጊዜ እንደዚህ ከፍና ዝቅ አለ ወይ? ጊዜ ይወጣል ይጠብቃሉ ልጆች ይጠብቃሉ። በጣም ስለዚህ ገዛለ ይሁን ግዴታ ነው። ወዲ ሰማይ ቦታ አይቀርም፣ አይቀርም። መልካም ባል ምን ይልታል? አሜን አብሮን ምን ነው ቅቤ የሸኖ እስከ ሁለት መቶ ብር እንደሚሸጥም አይቻለሁ። ትልቁም የቅቤ ዋጋ ይሄው ነው። መልካም የፋሲካ በዓል ለመላው የክርስትና እምነት ተከታዮች። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።